ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን። ጽዮን ግርማም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት በትላንትና ዕለት ከእስር የተፈቱትን የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መረራ ጉዲናን በእንግድነት ይዘናል። የተወሰኑን ፈቶ የተወሰኑን ማስቀረቱ በግማሽ ልብ የሚንቀሳቀስ ይመስላል መንግስት። ስለዚህ ከዛ ወጥቶ በቁርጠኝነት ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራቱ ጥሩ ነው። በሌላ ዘገባ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢትዮጵያ የመቻቻል ባህል ላይ ያተኮረ የፊልም ውድድር ማዘጋጀቱን አስታወቀ። ጉዳዩ የኢትዮጵያ ማህበረሰብ ባህርያትን፣ ባህሎችና የወደፊት እጣ ፈንታን የሚመረምሩ ሀሳቦች የሚቀርብበት ይሆናል። ታዋቂው የሙዚቃ ሰው ቴድሮስ ካሳሁን ቴዲ አፍሮ በባህር ዳር የሙዚቃ ዝግጅቱን ሊያቀርብ ነው። በአንዳችን ገብቷል። ጥሩ ሌሎች ቅድመ ሁኔታዎችን እያመቻቸን ነው። ከተማ ውስጥ የፕሮሞሽን ስራ የተሰራ ነው። ከአዲስ አበባ ብዙ ሰው እየመጣ ነው። ከጎንደር ከባህር ዳር እና ጥሩ ጊዜ እናሳልፋለን። ኢትዮጵያ ወደ ፍቅር ነው የኮንሰርታችን ስያሜ። ቴድሮስ ካሳሁን ቴዲ አፍሮ ማናጀር አቶ ጌታቸው ማን ጉዳይ ነው ይዘነዋል። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ዓለም አቀፍ ዜናዎች ተመልሰን መተናል። ቀዳሚው ዘገባችን በአፍሪካ ሀገሮች ተመድበው የሰሩ አርባ ስምንት የቀድሞ የዩናይትድ ስቴትስ አምባሳደሮች ፕሬዚዳንት ዶናልድ ትራምፕ ስለ አፍሪካ ሀገሮች አሉ የተባለው ጸያፍ ቃል በጥልቅ አሳስቦናል በማለት ለዋይት ሀውስ ደብዳቤ ልከዋል። አምባሳደሮቹ በደብዳቤያቸው እኛ በአርባ ስምንት የአፍሪካ ሀገሮች ያገለገልን አምባሳደሮች እርስዎ ስለ አፍሪካ ሀገሮች በቅርቡ የተናገሩት ነገር በጥልቅ እንዳሳሰበን ሃምሳ አራቱ የአፍሪካ ሀገሮች ከአብዛኞቹ ጋር ያለን አጋርነት ትልቅ ቦታ ያለው መሆኑን ልንመሰክር እንፈልጋለን ብለዋል። በደብዳቤያቸው እንደ አሜሪካ አምባሳደር አፍሪካ ያላትን የተለያየ የከበረ ባህላዊ ጸጋ የሕዝቧን ድንቅ ጥንካሬና ደግነት የተመለከትን ነን ብለዋል። የአህጉሪቱ የንግድ ፈጣሪዎች፣ የኪነ ጥበብ ሰዎች፣ ታጋዮች፣ የተፈጥሮ አካባቢ ጥበቃ ተሟጋቾች፣ መምህራንን እናደንቃለን ያሉት የቀድሞ የዩናይትድ ስቴትስ አምባሳደሮች ዩናይትድ ስቴትስ ከአፍሪካ ሀገሮች ጋር ያላትን መልካም ግንኙነት ይዞ መቀየት እንደሚያስፈልጋት አጥብቀው አስገንዝበዋል። አስከትለውም የቀድሞቹ አምባሳደሮች ስለ አፍሪካና ዜጎቿ ያሉትን አስተያየት መልሰው እንደሚገመግሙ አፍሪካውያንና አፍሪካውያን አሜሪካውያን ለሀገራችንና ለታሪካችን ላበረከቱትና ለሚያበረክቱት ታላቅ አስተዋጽኦ እንዲሁም ለዩናይትድ ስቴትስና አፍሪካ ዘላቂ ትስስር እውቅና ይሰጣሉ ብለን ተስፋ እናደርጋለን ሲሉ በደብዳቤያቸው ላይ ገልጸዋል። ፕሬዚዳንት ትራምፕ ባለፈው ሐሙስ ዋይት ሀውስ ጽሕፈት ቤታቸው ስለ ኢሚግሬሽን በተካሄደ ስብሰባ ላይ ከሄይቲ፣ ከኤልሳልቫዶር ና ከአፍሪካ የሚመጡትን ስደተኞች ጸያፍ ቃል ተጠቅመው ከቆሻሻ ሀገሮች የሚመጡት እንዳሉ ነው የተዘገበው። በስብሰባው ላይ የነበሩ አንዳንዶች እንዳሉት ከተጠቀሱት ሀገሮች ከምንመጣ ለምን እንደ ኖርዌይ ካሉት አናመጣም ብለዋል። ሄይቲን በኢሚግሬሽን ጉዳይ በምናደርገው ስምምነት ላይ እንዳትገባ እንደሚፈልጉ ተናግረዋል ብለዋል። ዋናው የዋይት ሀውስ ጽህፈት ቤት ሹም ጆን ኬሊ የሜክሲኮ ድንበር ጥቅስ በግንብ ይታጠራል ብለው ቃል በገቡበት ወቅት የተሟላ ግንዛቤ አልነበራቸው ማለታቸውን ተከትሎ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የመጀመሪያውን ሀሳቤን ፈጽሞ አለወጥኩም አላሻሻልኩም ሲሉ ተናገሩ። ሚስተር ትራምፕ ዛሬ በትዊተር ጽሁፋቸው በከፊል የታጠሩ የግድ መታጠሩ የግድ አስፈላጊ ነው፣ ያ ደግሞ ይፈጸማል። ቀድሞውንም ቢሆን እንደ ተራራና ትላልቅ ወንዞች በመሳሰሉ የተፈጥሮ አጥሮች የተዘጉ አካባቢዎች ግንብ ለመገንባት አልተፈለገም ብለዋል። ፕሬዚዳንቱ ይህን በምረጡኝ ዘመቻቸው ወቅት ትልቁን ድጋፍ ያስገኝላቸው እንደሆነ የሚታመነውን የሜክሲኮ ወሰን ይገነባል መፈክራቸውን አስመልክተው የተናገሩት የዋይት ሃውስና የኮንግረስ የፌዴራል መንግስት መስሪያ ቤቶች እንዳይዘጉ የሚያስፈልገው በጀት እንዲፈቀድ ነገ አርብ እኩለ ሌሊት ተደቅኖ በሚገኝበት ሁኔታ መሆኑ ነው። አድማጮች ለምሽቶ ያሉን ዜናዎች እነዚሁ ናቸው። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጋቢና የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና ጽዮን ግርማ አብረን ካድማ ስንሻገርንላችኋለን። አቃቢ ሕግ የመሠረተባቸው ክስ ተቋርጦ ትናንት ከእስር ቤት የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ዛሬ ለቪኦኤ በሰጡት ቃለመልስ ይቅርታ የቴክኒክ ስህተት ነው። ከዚህ በማስቀጠል የምናቀርብላችሁ በትናንትና ዕለት ክሳቸው ተቋርጦ የተፈቱት የኦሮሞ ፌዴራሊስት ኮንግረስ መሪ ዶክተር መራራ ጉዲና ኢህአዴግ የብሔራዊ መግባባት ስራውን ከልብ እንዲያተኩርበትና ከተቃዋሚ ኃይሎች ጋር በመሆን ለኢትዮጵያ አዲስ ዘመን ለመፍጠር እንዲሰራ ጥሪ አቅርበዋል። በትናንትና ሁለት ከስር ሲፈቱ በሺዎች የተቆጠሩ ደጋፊዎቻቸው በአደባባይ ወጥተው ያደረጉላቸው አቀባበል አዲስ የትግል መንፈስ እንዳሳደረባቸውም ጨምረው ተናግረዋል። መለስካቸው አምሃ ማምሻውን ዶክተር መረራን አነጋግሮ ተከታዩን ልኳል። አቃቢ ህግ የመሠረተባቸው ክስ ተቋርጦ ትናንት ከእስር ቤት የተፈቱት የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉዲና ዛሬ ለቪኦኤ በሰጡት ቃለ ምልልስ ኢትዮጵያ አዲስ ምዕራፍ አዲስ ዘመን መጀመር አለባት አሉ። በእርሳቸው አባባል በእስር ቤት ሆነው ከመገናኛ ብዙሃን እንደተረዱት ከሆነ ሰሞኑን ኢህአዴግን የሚያዋቅሩት የአራቱ ድርጅቶች መሪዎች ስለ ብሔራዊ መግባባት የተናገሩትና ጠቅላይ አቃቢ ህጉ በሳምንቱ መጀመሪያ የሰጡት መግለጫ በቅርጽም በይዘትም የሚጣጣሙ አይመስሉም ይላሉ። ስለሆነም ኢህአዴግ በትክክል ሊያደርግ የሚፈልገውን ለመረዳት ያስቸግራል። ሁለት ልብ ሆኖ ወደ ኋላው እያየ የሚሄድ ይመስላል ይላሉ። ቀጥለውም ጥሪ ለማድረግ ይፈልጋሉ። ብሔራዊ መግባባት ከሆነ ብሔራዊ መግባባት ነው። ስለዚህ የተወሰኑን ፈቶ የተወሰኑን ማስቀረቱ በግማሽ ልብ የሚንቀሳቀስ ይመስላል መንግስት። ስለዚህ ከዛ ወጥቶ በቁርጠኝነት ሀገሪቷንና ህዝቦቿን ወደ ብሔራዊ መግባባት መምራቱ ጥሩ ነው። ምናልባት እኔ ብዙ ጊዜ ጥሪ የሚያደርገው ሁላችንም ወደ መሀል መንገድ መንግስትም የተቃዋሚ ያሎችም ወደ መሀል መንገድ መተን ይህንን ህዝብ መታደጉ በጣም በጣም ይፈለጋል። ከአንድ ትውልድ በላይ እኔም የተሳተፍኩበት ከንጉሱ ዘመን ጀምሮ ላለፉት ሀምሳ አመታት ዓመታት የህዝብና ሀገር በዚህ የፖለቲካ ቀውስ ተጎድተዋል። ከሚፈለገው በላይ ደምተዋል፣ ተጎድተዋል። ስለዚህ ይህንን የመከራ ምዕራፍ የመዝጋት ዘመን መጀመሩን አፄ ኃይለስላሴ ምንድን ነው ጣሊያን ሲወጣ አዲስ ዘመን ብሎ እንደሰየሙ መንግስትም፣ በነካ እጁ አዲስ ዘመን ለኢትዮጵያ ህዝብ በነካ እጁ ቢገፋበት ይሄ ሀገር እና ህዝብ መንግሥትም የኢህአዴግ መሪዎችም የሚጠቀሙ ይመስለኛል። እና አዲስ ዘመን ማብሰራ አድርጎ ቢጠቀሙበት ይመኛለሁ። ዶክተር መረራ ጉዲና እንደሚሉት በፖለቲካ ተሳትፏቸው ምክንያት ታስረው ሲፈቱ ይህ የመጀመሪያ ጊዜያቸው አይደለም። በቀዳማዊ አጼ ኃይለ ሥላሴ ጊዜ ለአንድ ቀን፣ በደርግ ጊዜ ከሰባት ዓመታት ላላነሰ ጊዜ፣ አሁን በኢህአዴግ ዘመን ከአንድ ዓመት በላይ ለሆነ ጊዜ ታስረው የመፈቻ ምስክር ወረቀት እንደተቀበሉ በፈገግታ አጫውተውኛል። ቀደም ብለው በታሰሩባቸው ሁለቱ ስርዓቶች ከመፈቻ የምስክር ወረቀት ሌላ ያገኙት ነገር እንደሌለ አስታውሰው የትናንቱ ጨርሶ የተለየ ነበር ይላሉ። በብዙ ሺዎች የሚቆጠሩ ሰዎች አልጠበኩኝ። ሰዎቹ ነው የተቀበሉኝ። የሁለት ሺህ ሰባት ዘጠና ሰባት ምርጫ የሚመስል የህዝብ ሰልፍ ይመስላል እና ይሄ ሁሉ ሰው እንዴት ሰምቶ በዛ ፍጥነት እንደተሰበሰበ የአምቦ መስመር ሁሉ ትራፊክ አሸዋ ሜዳ የሚባል ከአዲስ አበባ ወጣ ያለ በአምቦ መስመር ያለ አካባቢ ነው የሚኖረው እና ከአንድ ሰዓት በላይ ትራፊክ ተዘግቶ ነበረ። ሰው የተቀበለኝ በኦሮሞ ባህል፣ በኢትዮጵያ ባህል፣ በአፍሪካ ባህልም ይሆናል ኮርማ በሬ ታርዶ ይረድተብዬ ከዛ አንድ መቆጣሪያ ተብዬ ነው የቤት የገባሁት። ስለዚህ ሁለቱ ዓለም በጣም ይለያያል ማለት ነው። እርስዎ የፖለቲካ ሕይወቱ አዲስ አይደለም፣ ለኢትዮጵያ ሕዝብም ለእርስም ጉዳዩ አዲስ አይደለም እና እንግዲህ አሁን በፖለቲካ እንቅስቃሴዎች ተሳታፊ እንደነበሩ ከዚያም በላይ የፖለቲካ ድርጅትም በማደራጀት እስከዛሬም ሲመሩ ቆይተዋል። የወደፊት የፖለቲካ ሕይወትን እንዴት ነው የሚገልጹት? እሱን እንግዲህ እስት ቤት ብትጠይቀኝ ኖሮ ይቸግረኝ ነበር ግን የትናንቱ የህዝብ ድጋፍ ሳይ አሁንም ቢሆን ለህዝብ ትግል አስተዋጽኦ ለማድረግ የሚችልና የሚገባኝ ሰው ሆኖ ታይቶኛል ስለዚህ ለህዝብ መብት ለመታገል እስከተቻለ ድረስ በግሌ ተሳትፎን በተለያየ መንገድ ይቀጥላለሁ ነገር ግን እንዴት እናድርግ ምን እናድርግ ምን ስራ የሚለውን ዞሮ ዞሮ ከድርጅቱ አመራር ጋር ቁጭ ብለን የምንመክርበት ሰፊው መድረክ አባል የሆነበትም መድረክም ጋራ የምንመክርበት ይሆናል። በሚቀጥሉት ቀናትና ሳምንቶች ይህንን ምን እናድርግ የሚለውን የምንመክርበት ይመስለኛል። በግሌ ግን ከትናንቱ የህዝብ ድጋፍ ሳይሆን ጡረታ መውጫዬ ጊዜ ትንሽ የሚቀር ይመስላል። ጠቅላይ አቃቢ ሕጉ አቶ ጌታቸው አምባይ ጥር ስድስት ቀን ሁለት ሺ አስር አመተ ምህረት በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ እንዳስታወቁት በፌዴራል ደረጃ አንድ መቶ አስራ አምስት ከደቡብ ብሔር ብሔረሰቦችና ህዝቦች ብሔራዊ ክልላዊ መንግስት አራት መቶ አስራ ሶስት ተጠርጣሪዎች አቃቢ ሕግ የመሠረተባቸው ክስ እንዲቋረጥ ተደርጎ ትናንት ተፈተዋል። በሚቀጥሉት ሁለት ወራት ውስጥ ደግሞ ጉዳያቸው እየተጣራ ክሳቸው የሚቋረጥና በፍርድ በእስር ቤት የሚገኙ ታራሚዎችም እንደሚፈቱ አቶ ጌታቸው አምባዬ ተናግረዋል። ዶክተር መረራ ጉዲና ዛሬ ለቪኦኤ እንደገለጹት ከሆነ ከእርሳቸው በስተቀር በፖለቲካ አመራር ደረጃ የተፈታ እንደማያውቁ አስረድተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ በተያያዘም የኢትዮጵያ መንግስት የኦፌኮ መሪ ዶክተር መረራ ጉዲናን ጨምሮ የፖለቲካ መሪዎችና የለውጥ ሀሳብ አቀንቃኞች እንዲሁም ሌሎች እስረኞች መለቀቅን የሚመለከት ግብረ ኃይል ለማቋቋም ያደረገው ውሳኔ የሀገሪቱን የፖለቲካ ምህዳር ለማስፋት ጠቃሚ እርምጃዎች መሆኑን የአውሮፓ ህብረት አስታውቋል። የአውሮፓ ህብረት ባወጣው መግለጫ ማዕከላዊ እስር ቤት ለመዝጋት ያደረገው ውሳኔም ሌላው አዎንታዊ እርምጃ ነው ብሎታል። የመናገርና የመሰብሰብ ነጻ ነጻነት የዲሞክራሲያዊ ህብረተሰብ ወሳኝ አካል እንደሆነም አስገንዝቧል። በመግለጫው አያይዞም የአውሮፓ ህብረት የኢትዮጵያ መንግስት በተቃዋሚ ሰልፈኞች የሚነሱ ብሶቶችን ከተቃዋሚዎች እና ከሲቪሉ ማህበረሰብ ጋር ገንቢ ንግግር በማካሄድ ምላሽ እንዲሰጥ ማበረታታችን ማበረታታችንን እንቀጥላለን ብሏል። የጸረ ሽብር አዋጁና የምርጫ ህጎቹ የመሳሰሉት ቁልፍ ህጎች መሻሻል ለለውጡ ሂደት ወሳኝ መሆናቸውን የአውሮፓ ህብረት አሳስበዋል። Oh, oh, የምትከታተሉት የጋቢና ቪዮኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በኢትዮጵያ የመቻቻል ባህል ላይ ያተኮረ የፊልም ውድድር ማዘጋጀቱን አስታወቀ። የእኛ ኢትዮጵያ በሚል ርዕስ ዘንድሮ የሚካሄደው የአጭር ፊልም ውድድር በኢትዮጵያ በግልጽ የመወያየትና ልዩነቶችና አለመግባባቶችን በመቻቻል ለማለፍ የሚያስችሉ ማህበራዊ እሴቶች ላይ ያተኮረ እንደሚሆን ኤምባሲው አስታውቋል። ሄኖክ ሰማግዜር ዝርዝሩን ይዟል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በየዓመቱ የሚያካሂደው የአጭር ፊልም ውድድር። ኢትዮጵያውያን ድምፅ እንዲያገኙ ድምፃቸውን እንዲያሰሙ ማኅበራዊ ምጣኔ ሀብታዊና ፖለቲካዊ ጉዳዮቻቸውን በውይይት እንዲፈቱ ያለመ መሆኑን የኤምባሲው የህዝብ ግንኙነት ኃላፊ ኒክ ባርኔት ገልጸዋል። ከዚህ ቀደም በተካሄዱ ውድድሮች የሴቶችና የአካል ጉዳተኞች መብት ላይ ያተኮሩ ታሪኮች አትኩሮት ሲያገኙ፣ ዘንድሮ የእኛ ኢትዮጵያ በሚል ርዕስ ብዝሃነት፣ አብሮነትና መቻቻል ጎልተዋል። በዚህ ዓመት የእኛ ኢትዮጵያ የሚለውን ርዕስ የመረጥንበት ምክንያት በሀገሪቱ ሲከናወኑ ከቆዩ ክስተቶች ጋር በተያያዘ ከተለያዩ የኢትዮጵያ ዜጎች ጋር በማኅበራዊ ድረገጾችና በአካልም እየተገናኘን ስንወያይ ቆይተናል። በተደጋጋሚ በሚደረጉ ውይይቶች እንደተረዳ ነው። ውይይቱ እኛ እና እነርሱ በሚሉ ቃላት ላይ ያተኮረ ነው። እኛ የሚሉት እነማንን እንደሆነ፣ እነርሱ የሚሉት የትኛዎቹን እንደሆነ ማብላላት አያስፈልግም። ጭብጡ ግን አንዳንድ ሰዎች ከሌሎቹ የተለዩ እንደሆኑ ማሰብ፣ ስለ ሌሎቹ ቡድኖች አሉታዊ መረጃ ማሰራጨት፣ አንዱን ቡድን ከሌላው ማስቀደምና የመሳሰሉ ሁኔታዎች በእጅጉ ስላሳሰቡን ነው። የዩናይትድ ስቴትስ ዓላማ የኢትዮጵያን ልማት እንዲያብብ፣ ዲሞክራሲያዊ ስርዓት እንዲገነባ፣ የሁሉም ድምፅ የሚሰማበት አስተዳደር እንዲዳብር፣ ሰላምና መረጋጋት እንዲኖርና መከፋፈል እንዳይፈጠር ነው። ኢትዮጵያ ለዘመናት የዘለቀ ልዩነትን የማክበርና ብዝሃነትን የመቀበል ባህል እናከብራለን። ሀገሪቱ የባህል ልዩነቶቿን የምታስተናግድበት ባህል ዳብሮና አትኩሮት ተሰጥቶት መመልከት እንችላለን። የዩናይትድ ስቴትስ መንግስት ያዘጋጀው ውድድር ዝርዝር የሶስት ደቂቃ ፊልሞች የሚስተናገዱበት ሲሆን ከአንደኛ እስከ ሶስተኛ ደረጃ ያላቸው በደረጃ ከሰማንያ ሺ ብር ሁለተኛ ደግሞ ሃምሳ ሺና ሶስተኛ የሚወጡት ሰላሳ ሺ ብር የሚሸለሙበት ነው። የጋዜጠኞች መብት ተሟጋች ድርጅቶች የመናገር ነጻነት ማህደሯን ክፉኛ የሚነቅፋት ኢትዮጵያ ውስጥ የእኛ ኢትዮጵያ የፊልም ውድድር ላይ ጉዳዩን በግልጽ ለመወያየት የሚያስችሉ ስራዎች እንዲቀርቡ የሚፈቅድ የመገናኛ ብዙሃን ነጻነትና የፖለቲካ ፈቃድ አለ ወይ? ኒክ ባርኔት ያቀረብኩት ጥያቄ ነው። የውድድሩ ዓላማ ኢትዮጵያውያን በጋራ ጉዳዮቻቸው ላይ ውይይት እንዲያካሂዱ ለማበረታታት መሆኑን ገልጸው ተሳታፊዎቹ በተለያየ መልኩ ትርጉምና የራሳቸውን እይታ የሚያስቀምጡበት መሆኑን አስረድተዋል። የተለያዩ ትርጓሜዎች ሊሰጡ የሚችልና የሚነገሩትም ታሪኮች እንዲሁ ባለብዙ ዘርፍ ሊሆኑ ይችላሉ። ጉዳዩ የኢትዮጵያ ማኅበረሰብ ባህሪያትን፣ ባህሎችና የወደፊት እጣ ፈንታን የሚመረምሩ ሐሳቦች የሚቀርብበት ይሆናል። የማንነትና ብዝሃነት ውይይት በዩናይትድ ስቴትስ ለረጅም ጊዜ እየተነጋገርንበት ያለ ጉዳይ ነው። እነዚህ ውይይቶች ችግሮቻችንን ለመፍታት በር የሚከፍቱ ናቸው የሚል እምነት አለን። የዩናይትድ ስቴትስ ኤምባሲ የአጭር ፊልም ውድድር ላይ የሚቀርቡ ስራዎች በሚቀጥለው አንድ ወር እንደ አውሮፓውያን ዘመን አቆጣጠር ፌብሩዋሪ 18 2018 ውስጥ ተጠናቀው መግባት ይጠበቅባቸዋል። ወደ ተከታዩ ዘገባ እንለፍ። ታዋቂው ኢትዮጵያዊ የሙዚቃ ሰው ቴዎድሮስ ካሳሁን ቴዲ አፍሮ በመጪው እሁድ ጥር 13 ቀን 2015 ዓ ም በባህር ዳር ከተማ ብሔራዊ ስቴዲየም ውስጥ ኢትዮጵያ ወደ ፍቅር የተሰኘ ዝግጅቱን ለማቅረብ እቅድ ይዟል። በኢትዮጵያ ሊሰራቸው የሚያቅዳቸው የሙዚቃ ዝግጅቶቹ በሙሉ የቦታ ፈቃድ ስለማያገኙ ከቅርብ ጊዜ ወዲህ መሰረት ሲያጋጥማቸውም ታይቷል። ጽዮን ግርማ የቴዲ አፍሮን ስራዎች የሚያስተባብረውን አቶ ጌታቸው ማን ጉዳይን ስለ ዝግጅቱ አነጋግረዋለች። ጌታቸው፣ መንጉዳይ የቴዲ አፍሮ ማናጀር ወይም የስራ ኃላፊ ነህ። አሁን የደወልኩት እንዴት ነሽ? እባክሽ እንኳን አደረሰሽ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። የደወልኩት እንኳን አብሮ አደረሰን። እንግዲህ የደወልኩት ቴዲ አፍሮ ወይም ቴዎድሮስ ካሳሁን በባህር ዳር ከተማ የሙዚቃ ዝግጅት ትልቅ የሙዚቃ ዝግጅት በስታዲየም ያዘጋጃልና እንግዲህ እንደሚታወቀው ከረጅም ጊዜ በኋላ ነው ይሄ የሙዚቃ ዝግጅት የሚካሄደው። እስቲ ዝግጅቱ ምን ይመስላል? እሁድ ቀን ነው የሚካሄደው። በእርግጥ እስቲ ዛሬ ያለውን ሁኔታ ንገረን። አሁ እንግዲህ እሁድ ነው የሚደረገው። እንግዲህ አሁን ባህር ዳር ገብተናል። እሱም ዛሬ ቀን ገብቷል። ለማታ አቀባበል ያደረገለት ሄደል ባህርጋሪ በአንዳችን ገብቷል። በጥሩ ዝግጅት ላይ ነው ያለነው ስቴዲየም ውስጥ ዛሬ ሰዎችም ላይቲንግ፣ የሌሎች ቅድመ ሁኔታዎችን እያመቻቸን ነው። ከተማ ውስጥ የፕሮሞሽን ስራ የተሰራ ነው። ከአዲስ አበባ ሰው እየመጣ ነው፣ ከጎንደር፣ ከባህር ዳር እና ጥሩ ጊዜ እናሳልፋለን። ኢትዮጵያ ወደ ፍቅር ነው የኮንሰርታችን ስያሜ። ስለ ኢትዮጵያ ስለሚያውቅ ምንም አዲስ ነገር የለውም። ስለ ኢትዮጵያ አንድነት፣ ስለ ሀገራችን ሲሰራ ነው የኖረው እና አሁን ደግሞ ኢትዮጵያ ወደ ፍቅር ብለን በዛ ጉዞ ላይ እንገናኛለን ማለት ነው። ማን ነው የሙዚቃ ባንድ አብሮት የሚሰራው? አሁንስ ምን እያደረጉ ነው? እስቲ ስለ ልምምዳቸው ንገረን። ምን ያህል ሰዓት ነው? አቡጊዳ ባንድ ይባላል። ያው የኛ የእኛ ባንድ አቡጊዳ ባንድ ይባላል። አምስት አባላት ነበሩት፣ አሁን ወደ አስር ከፍ ብሏል። ምክንያቱም ኢትዮጵያ አልበም በጣም ከፍ ያለ ውጤት ያመጣ በ በቢልቦርድ ወርልድ ነምበር ዋን አልበም ላይ ሁሉ የደረሰ በመሆኑ አልበሙ በጣም እጅግ የተሳካ በመሆኑ ኮንሰርቶቹም የዛን ያህል ስታንዳርዳቸው ከፍ ያለ መሆን አለባቸው። እና ሌሎች ተጨማሪ ብሎይንግ የፋክስ ሶምቦን በካፕሲን ገርሳን ተጨምሯል። እና አቡጊዳ ኢትዮጵያ ይባላል አሁን እና በሙሉ ባህር ዳር ገብተናል አሁን። ልምምዱ ሁኔታ ምን ይመስላል? ምን ያህል ሰዓት ነው እየተለማመዱ ያሉት? እስቲ እንደው ከመድረክ ጀርባ ያለውን የልምምዱ ሁኔታ ንገረን። ምን ያህል ዝግጅት እያደረጉ ነው? ላለፉት ላለፉት አምስት ወሮች ያህል ልንለማመድ ነው የፈረም ነው። አንድ ሶስት አራት ልጆች አሜሪካ ናገር የሚኖሩ አሉ፣ ቺካጎ ሲያትል፣ ከዛ አምጥተናል እዚህ አዲስ አበባ ሊመጡ አርገን ከአዳዲሶቹ ልጆች ጋር አንድ ላይ ሆነው ላለፉት አምስት ወራት ከፍተኛ ዝግጅት አድርገናል። ከፍተኛ እና በጣም ነው የተሰራው። አሁን ደግሞ ባህር ዳር ከከተማው በደሞ አካባቢ በዚህ ጥናት ተጀምረናል ማለት ነው። በነገራችን ላይ በጣም ብዙ ወጣቶች በማስተባበር የቲኬት ሽያጭ እያደረጉ ነው እና እነዚያን ወጣቶች ለማግኘት ጥረት አድርጌ ነበር ማምሻውን ስለሆነ ሁኔታው እንዲነግሩኝ እንደ ከሰዓት አንጻር ነው ዛሬ ያላካትት ነው ነገ። ተባባሪ ወጣቶች በጣም ተበራክተዋል። ነገ በዲጄ ፋትሱ ታቦትም ሲያወጡ ነበር የተባበሩ ቄጤማ እየጎዘጎዙ እንኳን ለከተራ በዓሉ በሰላም አደረሳችሁ። በነገው ምሽት በዲጄ ፋትሱ የሙዚቃ ዝግጅት ላይ የነዛን ወጣቶች አስተያየት ይዘን እንመለሳለን። በጣም ጥሩ እንግዲህ፣ አሁን ከሙዚቃ ጋር የተያዘ ዘገባ ነው ያለን። የሚካያ በኃይሉ የልቤ ምጉት የተሰኘው የሙዚቃ አልበም ለአድማጭ ባለፈው ወር መጨረሻ ለመደመጥ በቅቷል። ሚካያ የዛሬ አራት ዓመት ከዚህ ዓለም በሞት ስትለይ ጀምራ ያልጨረሰቻቸው የሙዚቃ ስራዎቿ በቤተሰቦቿና በሙያ አጋሮቿ ጥረት ነው ለመጠናቀቅ የበቃው። በዚህ አልበም ማዜም ጀምራ ያልጨረሰቻቸው ዜማዎች ተመሳሳይ ድምፅ ባላት በሌላ ድምፃዊት እንዲጠናቀቅም ተደርጓል። መስታወት አድረገው የሚካያ በኃይሉን ወንድም ተተኪ ድምፃዊቷን የሙዚቃ አቀናባሪውንና የአልበሙን አከፋፋይ አነጋግራ ተከታዩን አሰናድታለች። ሰሰለ ሞደር ልብር ሆነ ፋሪ ለየት ባለ ያዘፋፈን ስልቷ በአጭር ጊዜ ውስጥ በኢትዮጵያውያን የሙዚቃ አፍቃሪዎች ተወዳጅ የሆነችው ሚካያ በኃይሉ ከዚህ ዓለም በሞት ከተለየች አራት ዓመታትን አስቆጥራለች። ሕይወቷ ከማለፉ በፊት እየሰራቻቸው የነበሩ ጅምር የሙዚቃ ስራዎቿ ገበያ ላይ በቅርቡ ውለዋል። አስመስላ በመስፈን በአልበሙ ላይ የተሳተፈችው የያሬድ ሙዚቃ ትምህርት ቤት ምሩቅ የሆነችው ድምፃዊት ግራሴላ ሉዊጅ አንዷ ናት። ከድሮም ጀምሮ በጣም እሰማዋለሁ። ዘፈኖቿ በጣም ደስ ይሉኛል። ግን ለሌላ ጉዳይና ስራ ሮቤል ጋር የጀመርኳቸው የኔ ነገሮች ነበሩ። እሱ ደግሞ የእሷን በሚያቀናበርበት ሰዓት ነበረ እና የጎደለም ነገር ስለነበረው በዘፈን ላይ ነው የሚገባት። ይህን ድምፅ ሲሰማው የእሷንም በሚያቀናብርበት ሰአት ላይ የሚመሳሰል ነገር እንዳለው አወቀ ይመስለኝ። በዛ ነው ሙዚቃም በመማሪ ብዙ ጊዜ እሷ ሀልቶች ናቸው። ከፍ ያለ ድምፅ ላይ ነው የምትሰራው። በጣም ከፍ ያለ ድምፅ ነው። ደግሞ ሊሪኮችንም ዜማዎችንም ሁሉ እሷ የጻፈቻቸው በጣም ደስ ይላሉ። ዛንዴ ውስጥ የሚገባ ነገር ነው። ስለምትወጃትም ይሄ አጋጣሚ መፈጠሩ ለአንቺ ደስታ ነው ማለት ነው? አዎ። ታሪክ ላይ እንግዲህ ተጥሶን የቀረው ሰሜን በርኪሳ በሀይሉ ለሚካያ ከአራት እህትና ወንድሞቿ መካከል የመጨረሻው ወንድሟ ነው። ያው ይሄ ፕሮሰስ የተጀመረው ዳግማ የሚባል የዳግስ ዩኒት ፕሮግራም ነበረው። እዛ ላይ ሚኪ ከሞተች ከአንድ አመት በኋላ እንደ ሚሞሪያል ፕሮግራም አዘጋጅቶ ነበረ። እሱን ኤፎርቱን የጀመረው በኋላኛ ልማናግሮም ተወሰኑ ያላለቁ ስራዎች ነበሩ። በዚህ ግጥም ጨምርንባቸውና እነ ግራሴላ እንደገና ሌላ መክስ መስክሎች እንዲገቡበትና እንዲጫወቱ አደረግን። ሮቤን ውጥረዋሉ እንዲያጠናጠረው እዛ በኋላ ኮሊንስ ጆርዳን የሚባል የራሱ ስቱዲዮ ያለው ቺካጎ ውስጥ ቦይለሩም የሚባል ስለዚህ፣ ከእሱ ጋር ተነጋገርና ሙዚቃዎች ላክንለት እ የመጨረሻ ማስታዊ ጉን ሰራቸው። ስለዚህ ለሙከራ የተቀዳቻቸው የነበሩት ድምጾቿን ናቸው የተጠቀማችሁበት ማለት ነው? ትክክል። አንዳንዶች እንዲህ ለሙከራ ለጊዜማ ለሚያዝ ብሎ የሰራቻቸው ነበሩ ግን ጥራት ስለነበራቸው ጎቤልም የተወሰነ ኢንሃንስ አድርጎት በደንብ የሚገቡ አደረገ። ሌሎቹ ግን ከዚህ በፊት ነጠላ ዜማ የሰራቻቸው አንድ ሁለት ሶስት የሚሆኑ ዘፈኖች አሉ። አሁን በአዲስ መስክ ነገር የተሰሩ ሌሎችም ደግሞ የጨረሰቻቸው ወደ መጨረሻ አካባቢ የነበሩ አሉ። አሁን ገበያ ላይ ውሏል፣ አይደለም? ትክክላ። ምን ያህል ነው ሽያጩ? የሰውስ አቀባበል እንዴት ነው? የሰው አቀባበል ጥሩ። ያው ሲናስቆም ሲጠብቆም የነበረ ነገር ስለሆነ ጥሩ እየተሰራ ነው ያለው፣ በደንብ እየሄደ ነው። ምናልባት አሁን እንደገና ሁለተኛ ፕሪንት ሰሞኑን ልንጨምር እንችላለን። ኦንላይን ላይ ገና እስካሁን አፖን አልተደረገም። መደረግ ነበረበት ግን የምናው ሸዋዎች እሱን ለመስራት ጥረት እያደረጉ ነው። ሚካያ በሀይሉ ሕይወቷ ሲያልፍ የአራት አመት ሴት ልጅ ነበራት። ቦንቱ ነው ስማ። ያው ቦንቱ። እናንተስ ሚካያ ተሾሙ ከአባቷ ጋር ነው የምትኖረው ወይስ ከእናንተ ጋር ነው? ከአያቶቿ ጋር አህ ከኛ ጋር ነው የምትኖረው፣ ከአያቶቿ ና እዚህ ከኛ ጋር ነው የምትኖረው። ሚካያ ለቤተሰቦቿ ምን አይነት ሰው ነበረች? የመጀመሪያም ልጅ ስለሆነች ከልጅነታችንም ብዙ መስዋዕት ከስራት አሳድጋናለች። እንደ እህትም እንደ እናትም የሆነች ትልቅ ቦታ ነበራት ገና ሰውም ለወላጆች ላባት የለም። ለሁላችንም ብዙ የምትቆረቆር አንድን ነገር ትክክል ነው ብላ ካሰበች ያንን ነገር ከማድረግ ወይም ከመናገር ወደ ኋላ አትልም። ከዛ ባለፈ ያው ተጫዋች፣ ሌሎችም ሰዎች የምታስብ የምታዝም ሰው ነበረ። በምን ህመም ነበረ ያረፈው? ያው እንግዲህ በኋላ ነው ያወ- ምን እንደምማት ምክንያቱም ያን ዲያግኖሲስ ሲደረግ ከጨጓራ ጋር የተያዘ ሌላ ደግሞ ከአርትራይተስ ጋር የተያዘ ሄን ነበራት ተብሎ ነበር የታሰበው እና ለዛ መድኃኒት ተወስዶ ነበረ፣ ግን መጨረሻ ላይ የሲስተሚክ ሉፐስ የሚባል የኢሚዩን ሲስተም አፌክት የሚያደርግ በሽታ እሱ ነበር የያዛት። ያ የወሰደችው መድኃኒት ሌሎቹ ነገሮች እንዲሁ ተጨማምረው ብዙ ኮምፕሊኬሽኖች ነበሩ። ስለዚህ በዛ ብዙ ጊዜ ታማ ነበር። ያው ያኔ ረጅም ጊዜ አይደለም። ያው ታሳስ ላይ ነው የሞተችው። ለዲሴምበር ላይ ምናልባት ሜቢ ኦክቶበር ጀምሮ እንዲሁም የሚመላለስ ሄ ነበራት ላይ ጆይንቶች ላይ ሌሎች ቦታዎች ላይ ሮቤል ዳኜ ሚካያ በሕይወት በነበረችበት ጊዜ ሙዚቃዎቿን አቀናብሯል። ጅምር ስራዎቿንም በማቀናበር ከዳር ያደረሰ ሙዚቀኛ ነው። እየተገናኘን እንቀዳ ነበር፣ ማለት ለአልበሙ የሆኑ ሙዚቃዎችን ማለት ነው። ከዚህ ከአልበም ውስጥ እንደ ሰማሽ አንድ ሁለት እንግዲህ ወጤ ነበሩ አሉ፣ እነሱንም የነበር የሰራው የእዛኔ ማለት ነው። ግን ድጋሚ ሙዚቃዎችን ድጋሚ ቀይሬያቸው፣ ያው በዛው ድምፅ ሙዚቃውን ቀይሬ ያወጣሁት አልበሙ ላይ እንዲኖር ለማለት ማለት ነው። አልበሙ ላይ ያው አንድ ሁለት ሙዚቃ ሶስት ሙዚቃ ላይ ሌላ እኮ አሳትፈን ለህይወት ባለመኖሯ ምክንያት ማለት ነው። ግማሽ ያልነበረው ዘርስ የጎደላቸው ሙዚቃዎች ስለነበሩ ሁለት ሙዚቃ ላይ ግራሴ ላሉ ይ አንድ ሙዚቃ ላይ ደግሞ እንደ መቀባበል እንዲሆን መክበብ መኩያን አሳትፈን አልበሙ ሙሉ እንዲሆን አደረግነው ማለት ነው። አስራ ሁለት ሙዚቃዎች ነው ያዘ አልበም ሆነ ማለት ነው። ከዛ በተረፈ ግጥም የሌላቸው ዜማዎች አንድ ሁለት ወይም ሶስት ሙዚቃዎች ነበሩ። እሱ ደግሞ ሌላ ሲሰራቸው ነው ማለት ነው። ግጥሙን ማን ሰራው? የተጨመሩት ወንድሟ ነው። ይህን ነገር ቴክር ያደረገው ደግሞ የታፈሳቸው ግጥምን መሬት ነበር መሰለኝ ስታርት ስቱዲዮ ስትቀጂ ሁሉንም አንዴ ስለማንቀረብ እንደዛ ያልቀዳችሁ ሆነው ምንም መሰለኝ ነው። መጀመሪያ ቅንብር ሲሰራ ለሙከራ ነው የምትሰራው፣ ዜማ ለመያዝ ወይም ሪትሙን ለማስተካከል ለመምረጥ የሚሰሩ ስራዎች ናቸው። እና ድምጿን ለማስተካከል አልከበደህም። አራት አምስት የሚሆኑ ሙዚቃዎች ፋይናል ነበሩ። ሌሎቹ ግን እንደ ነው በሙዚቃ መስሪያ የተቀዳችሁ ነገር በጣም አስቸጋሪ መንገዶች፣ ለምሳሌ የኢትን እንተጨንቀሽ ልክፋ ያህል እንደሚቀዳው አስተካክሎች ሚያገዙት ያው ለመስሪያ ብቻ ስለሆነ እንደዛ እንደዛ የተቀዱ ነበሩ። እነሱም ኤዲት ማድረግ ያስለፋ ነበረ። ግን ያው እሱም አንዱ ስራ የነበረው እሱ ነው ይ እሱ ነበር አስቸጋሪ፣ ግን ጥሩ ነው። አሁን ፋይናል ይወት አልትፉት መኮንን አራያ የቮካል ሪከርድስ መስራችና ባለቤት ነው። የበርካታ ወጣትና አንጋፋ ሙዚቀኞችን አልበም በማሳተምና በማከፋፈል ለሙያው ከፍተኛ አስተዋጽኦ በማድረግ ላይ ይገኛል። የሚካያ በሃይሉን አዲስ አልበምም በማከፋፈል ላይ ይገኛል። መጀመሪያው ህትመት ሀያ ሺህ ኮፒ ነው። ከቤተሰቦቿ ጋር ተነጋግረን አንድ ላይ ነው ህትመት ነው የሰራነው ሀያ ሺህ ኮፒ ነው ለህዝቡ ያን እንትን ያለው የተበተነው፣ ኦልሞስት ወደ አስራ አምስት ሺህ አካባቢ ይበተናል። የህዝብ ተቀባይነት በጣም ጥሩ ነው። ምክንያቱም የመኪያ ወዳጆች አድናቂዎች አልበሙን ሰምተውት ሳይሆን እሷ ማውጣቷን አልበሙ ገበያ ላይ መዋሉን አይተው በቀላሉ ዘፈኑን ሳይሰሙ የወሰዱ አሉ። ዘፈኑ ከወጣ በኋላ ደግሞ እንደዚሁ ዘፈኑን ወደውት ማለት ነው። አሬንጅመንቱም፣ ቅንብሩም ሚክሲንጉም በጣም ቆንጆ ስለነበረ በደንብ እየወሰዱት ነው ያሉት። ከአሁን በኋላም ጥሩ ይሄዳል። የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። ሄኖክ ፌስቡክ አትቪ አማሪክ ላይ አስተያየቶቻችሁን ላኩልን ስናስተናግዳቸው ያመሸ ነው። ሄኖክ ሰማ ጊዜና ጽዮን ግርማን ያን ጉዟችሁ የሰመረ ይሆን እያሉ እንሰናበታለን። ኮን ራዲዮ ሰገሌ አሜሪካቲ